የኦሮሞ ፌዴራሊስት ኮንግሬስ ኦፌኮ እስር ላይ የነበሩ አመራሮችና አባላቱ መፈታታቸው ለሁሉ አቀፍ አገራዊ ውይይት አስተዋጽኦ ያደርጋል ይላል። የፓርቲው የጽህፈት ቤት ኃላፊ አቶ ጥሩነ ገምታ ለአሜሪካ ድምፅ በሰጡት አስተያየት እንዳመለከቱት መንግስት ሁሉን አቀፍ ለሆነ ብሔራዊ ውይይት የጀመረው እስር ላይ የሚገኙ የፖለቲካ ፓርቲዎች አመራሮችና አባላትን የመፍታት እርምጃ መቀጠል አለበት ነው ያሉት። የፍትህ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ በበኩላቸው እርምጃውን ተከትሎ በሰጡት መግለጫ የፖለቲካ ፓርቲዎች አመራሮች እና አባላት የተፈቱት የከሰሳቸው አካል ክሱን በማቋረጡ ነው ሲሉ ገልጠዋል። ፀሐይ ዳምጠው c'è un mare di zagaballa ባለፈው ሳምንት መጨረሻ ላይ የኦሮሞ ፌዴራሊስት ኮንግረስ አመራሮች የሆኑት አቶ ጀዋር መሐመድ፣ አቶ በቀለ ገርባ፣ አቶ ደጀኔ ጣፋ፣ አቶ ሀምዛ ቦረና እና ሌሎችም በአቶ ጀዋር መሐመድ መዝገብ የሚጠሩ ግለሰቦች ከእስር ተፈተዋል። እነዚህ አመራሮች እና አባላት ከአንድ አመት ተኩል በላይ በእስር ላይ የቆዩ ሲሆን ሰኔ 22 2012 ዓ ም የድምፃዊ ሀጫሉ ሁንዴሳን ግድያ ተከትሎ ሁከት በማነሳሳት ወንጀል ተጠርጥረው ታስረው ጉዳያቸውን በፍርድ ቤት ሲከታተሉ እንደነበር ይታወሳል። ይሁንና ባለፈው ታህሳስ 29 2014 ዓ.ም ምሽት ላይ ከእስር ቤት መለቀቃቸውን የመንግስት ኮሚኒኬሽን አገልግሎት አስታውቋል። የኦሮሞ ፌዴራሊስት ኮንግረስ ኦፍኮ የፓርቲው አመራሮችና አባላት በመፈታታቸው ደስ መሰኘቱን የፓርቲው ጽህፈት ቤት ኃላፊ አቶ ጥሩኔ ገምታ ተናግረዋል። በጣም ደስ ብሎናል። ደስታችን ወሰን የለውም። እነዚህ አባሎቻችን በመፈታታቸው አመራሮች ናቸው። የኦፌኮ አመራር የተሟላ ይሆናል ብለን ስለምናስብ እነሱም ደግሞ ከቤተሰቦቻቸው ጋር ከወዳጆቻቸው፣ ዘመዶቻቸው ጋር መቀላቀላቸው በጣም ደስ አሰኝቶናል። በዚህም የተነሳ አባሎቻችን፣ ደጋፊዎቻችን፣ መላው ህብረተሰባችን በሀገር ውስጥም ሆነ ከሀገር ውጭ የሚገኙ እዚህ መጥፎ ጊዜ ጎናችን በመቆማቸው አመስግነናቸዋል። ይሄ ብቻም ሳይሆን ያሰራቸው መንግስትም ስለፈታቸው የተፈቱበት ምክንያት የተፈለገውን ነገር ይሁን፣ እነዚህ ወገኖቻችን በመፈታታቸው ግን መንግስትንም አመስግነናል፣ ደስ ብሎናል የሚል ስሜት ነው ያለው። መንግስት አሁን እየተዘጋጀበት ያለውን የብሔራዊ ውይይት የኦሮሞ ፌዴራሊስት ኮንግረስ ፓርቲ በ2009 ዓ.ም ነው መጠየቅ የጀመረው ያሉት አቶ ጥሩነ የፓርቲያቸው አመራሮችና አባላት መፈታት ለውይይቱ ትልቅ አስተዋጽኦ አለው ሲሉ ገልጸዋል። በትክክል ይኖረዋል። ምክንያቱም ሰዎችን በተለይ በሀሳብ ልዩነት ምክንያት አስሮ ሰላም አወርዳለው ውይይት አካሂዳለሁ የምለው ነገር የማይመስል ነገር ነው። ስለዚህ አሁን ውይይቱ የሚካሄድበት ሁኔታ አጥጋቢ ነው፣ አጥጋቢ አይደለም፣ ሁሉንም አሳታፊ ነው፣ አሳታፊ አይደለም፣ የሚለው ጥያቄ ገና ወደፊት እየታየ የሚመለስ ቢሆንም ዜጎችን ከመደበኛ ስራቸው ከመደበኛ ኑሯቸው ከቤተሰቦቻቸው፣ ከወገኖቻቸው ነጥለው ስር ስራ አስቀምጦ ውይይት ማካሄድ የማይመስል ነገር ስለሆነ የእነዚህ አባሎቻችን ወይም የሀገሪቱ ዜጎች ሀሳባቸው የፈለገ ነገር የሀገሪቱ ዜጎች ተፈተው ሰላማዊውን ሕይወት ሲቀላቀሉ ከመንግስት ጋርም ከፓርቲ ጋርም ከወገኖቻችን ጋር የምናደርገው ግንኙነት የተሳለጠ ይሆናል፣ አስደሳች ይሆናል፣ ፑል ፋክተር ይሆናል ብለን ነው የምናስበው። አቶ ጥሩኔ አክለውም መንግስት አሁን የጀመረው የታሰሩትን የመፍታት እርምጃ አጠናክረው መቀጠል አለበት ሲሉም ጥሪ አቅርበዋል። የኦፌኮ አባላት የዞንና የወረዳ ኃላፊዎች ዛሬም ቢሆን እስርስር ነው ያሉት። ምስራቅ ሐረርጌ፣ ሰሜን ሸዋ፣ ጅማ፣ ጉጂ የመሳሰሉት አካባቢዎች ላይ አባሎቻችን አሁንም ታስሮ ነው ያሉ። እነዚህ ሁሉ ቢፈቱና የሀገሪቱን ሰላም የሀገሪቱን ልማት የሀገሪቱን እድገት አብረን እጅ ለእጅ ተያይዘን ብንገነባ የተሻለ ይሆናል። ይሄ ጥሪያችን አሁንም ይቀጥላል። ሰሞኑን ከእስር ቤት የተፈቱትን የፖለቲካ ፓርቲዎች አመራሮችና አባላትን በተመለከተ ለሀገር ውስጥ ብዙሀን መገናኛ ማብራሪያ የሰጡት የፍትህ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ግለሰቦቹ ከእስር የተለቀቁት ከሳሽ ክሱን በማቋረጥ ነው ብለዋል። ምህረትም አይደለም ይቅርታም አይደለም የክስ ማንሳት ወይም የክስ ማቋረጥ ነው። ያ ደግሞ ክሱን ባቀረበው አካል በአስፈጻሚው በመንግስት አካል ውሳኔ የሚደረግ ነው። ስለዚህ ማንኛውም በክስና በፍርድ ቤት ክርክር ሂደት ላይ ባለ መዝገብ ላይ በሚሰጥ የመንግስት ወይም የስራ አስፈጻሚ ውሳኔ ክስ ማንሳት ወይም ማቋረጥ ይቻላል። የተደረገው ያ ነው። አሁን ኢትዮጵያ ሁሉን አቀፍ ብሔራዊ ውይይት ለማድረግ ዝግጅት ላይ በመሆኗ በመንግስት ክሳቸው እንዲቋረጥ በመወሰኑ ነው ከእስር የተፈቱት ሲሉም ዶክተር ጌዲዮን ገልጸዋል። ወይም ክሳቸው የተነሳውን ሰዎች በሁለት ከፍሎ ማየት ይቻላል በሁለት መዝገቦች ላይ በመዝገቡ ላይ ያሉ ሁሉም ተከሳሾች ላይ የነበረውን ክስ ነው የተነሳው። ስለዚህ መዝገቦቹ እንዲቋረጡ ተደርጓል። እነዚህ ሁለቱ መዝገቦች ላይ የነበሩት ተከሳሾች በዋነኝነት የተለያዩ የፖለቲካ ፓርቲዎች አመራር የሆኑ ወይም ከሞላ ጎደል ትልቅ ቁጥር ያለው የፖለቲካ ተከታይ አላቸው ተብሎ የሚገመቱ ግለሰቦች ናቸው። የእነሱ ክስ እንዲነሳ የተደረገው እንዲህ በቅርቡ እንደሚታወቀው ሀገራዊ ምክክር እንዲኖር ያስፈልጋል በሚል የሀገራዊ ምክክር ኮሚሽን ተቋቁሟል። በቅርቡ የሀገራዊ ምክክር ሂደት በሰፊው ይጀመራል ተብሎ ይታሰባል። የዚህም የሀገራዊ ምክክር ሂደት አሳታፊነትና አካታችነት ለመጨመር የመድረኩንም ቅቡልናና ውጤታማነት ከፍ ለማድረግ ሲባል የተወሰነ ውሳኔ ነው። አቶ ጥሩኔ በበኩላቸው መንግስት በሀገሪቷ ሰላም እንዲሰፍንና የተረጋጋች ኢትዮጵያን ለመፍጠር ሁሉንም የተለያዩ የፖለቲካ ፓርቲዎች አመራሮችና አባላትን ከእስር መፍታት አለበት ሲሉ ጥሪ አቅርበዋል። ለአሜሪካ ድምፅ ሀይዳምጠው ከአዲስ አበባ